The Voice of America. ሪፑብሊካዊው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተወዳዳሪያቸው ጆ ባይደን ዛሬ ማታ ከ13 ቀናት በኋላ ከሚካሄደው ምርጫ በፊት የመጨረሻ ክርክር ያደርጋሉ። በሰባዎቹ ዓመታት የዕድሜ ክልል ውስጥ ያሉት ሁለቱ ተወዳዳሪዎች ባለፈው መስከረም ወር ባካሄዱት የመጀመሪያው የዘጠና ደቂቃዎች ክርክር አንዱ ሌላውን በማቋረጥ በመሰዳደብ እና በመነቃቀፍ ላይ ተጠምደው ነበር። በአብዛኛው ሲያቋርጡ የነበሩት ግን ትራምፕ ናቸው። አንዳንድ የፖለቲካ ተንታኞች ከዚህ ቀደም በአሜሪካ ፕሬዚዳንታዊ ክርክር ባልታየ መልኩ የወረደ ነበር ብለውታል። ዛሬ ማታ በሚደረገው ክርክር ግን ፕሬዚዳንታዊውን ክርክር የሚያስተባብረው ነፃ ኮሚሽን ለማቋረጥ የማይቻልበት ዘዴ ፈጥሯል። የአሜሪካ ድምፅ ዘጋቢ ካሮላይን ፕሬሱቲ ከቴኔሲ ናሽቪል ከተማ የላከችውን ዘገባ ቆንጅት ታቀርበዋለች። የመጀመሪያው የሁለቱ ፕሬዝደንታዊ ተፎካካሪዎች ክርክር እንዴት እንደነበረ የሚረሳ አይደለም። ፕሬዝደንት ትራምፕ እና የቀድሞ ምክትል ፕሬዝደንት ጆ ባይደን ዛሬ ማታ አንድ መድረክ ላይ ቆመው ሁለተኛውንና የመጨረሻውን ክርክር ያካሂዳሉ። ትራምፕ ወይም ባይደን ለሚቀርብላቸው ጥያቄ መልስ በሚሰጡበት ጊዜ ሌላኛው ጣልቃ እንዳይገቡ ለመከላከል የሌላኛው መናገሪያ ማይክሮፎን ይዘጋል። ከዚያ ለሚከተለው የሚከተለው ነፃ ክርክር ደግሞ ለሁለቱም ይከፈትላቸዋል። የዛሬ ማታው ክርክር የሚካሄድባት ናሽቪል ከተማ ነዋሪው ወደ ዲሞክራቶች የሚያዘነብል ሲሆን፣ አጠቃላዩ የቴኔሲ ክፍለ ሀገር ነዋሪ ግን እጅግ የሚበዛው የሪፐብሊካኖች ደጋፊ ነው። የካንትሪ ሚውዚክ የሚባለው የሙዚቃ ዘርፍ መናኸሪያዋ ናሽቪል ከተማ የኮቪድ-19 ወረርሽኝን ለመቆጣጠር በተወሰዱ ገደቦች ምክንያት ደብቷት ነው ያለችው። የኮሮና ቫይረሱ ጉዳይ የከተማዋ ነዋሪ አሊ ጎልድ ስሚትን ሀሳብ እንዳስቀየረ ይናገራሉ። ባለፈው ፕሬዝደንታዊ ምርጫ አሊ ዶናልድ ትራምፕን ነበር የመረጡት። በአሁኑ ግን ጆ ባይደንን እንደሚመርጡ ገልጸዋል። የወረርሽኙን አያያዛቸውን ስንመለከት የበቃ አመራር አላሳዩም። የአንድ ቤተ ክርስቲያን አለቃ የሆኑት ኤፍሬን ኦሪያስ ደግሞ ፕሬዚደንት ትራምፕን ነው የሚመርጡት። ለዚህም ምክንያታቸው እምነታቸው እንደሆነ ይናገራሉ። ትራምፕ ጽንስ ማቋረጥ ነፍስ መግደል ነው ስለሚሉ እኔም ለዚያ ትልቅ ቦታ የምሰጠው ነው። ሁላችንም በሕይወት የመኖር መብት አለንና። ታዲያ የዛሬ ማታው የሁለቱ ተፎካካሪዎች ክርክር የብዙ መራጮችን ሀሳብ ያስቀይር ይሆን? ለአርባ ሚሊዮን አሜሪካውያን አይደርስም፣ አስቀድመው ከወዲሁ ድምፃቸውን ሰጥተዋልና። በአሜሪካ ፕሬዝደንታዊ ምርጫ ታሪክ ከምርጫው ቀን አስቀድሞ በዚህ ብዛት ድምጽ ሲሰጥ ይህ የመጀመሪያ ነው።